the voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይልሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። እሁድ ሐምሌ 30 2009 ዓ.ም። በአባዲና አካባቢ ታዳጊ ወንድ ልጆቻቸው የተደፈሩባቸው ወላጆች ሮሮና ብሶት እያሰሙ ነው። ነገር በቃ ምኞች ነበረ ለነገ ጠዋሪ ይሆነኛል ብዬ ነበረ ምመኘው ማስበው። አሁን እንኳን ይህንን ሊያስባ ጭራሽ ሊደበድበኝ ይመስላል። በቃ ልጅ በቃ ምን ሆኑም፣ በኔም ተበላሽቷል አይምሮ፣ እሱም አይምሮ ተበላሽቷል። ወናሲን ደካማ ስለሆነ ድሀ ስለሆነ እንደ ቆሻሻ ስለተቆጠር እሱም ሁሉ የሚያይልን ወገና ያጣ ነው። ዛሬ እኔ መርድ ወይ ነው ያወጣሁት፣ አልቅሼም ከምቀብረውም ተናግሬን በማወጣውም የለም። ህግ ህዝብ ፍረደኝ፣ ህግ ፍረደኝ። በምሽቱ ዝግጅታችን ሰፊ ዘገባ ይዘናል። ጽዮን ግርማና ሰሎሞን አባተንን ጤና ይስጥልን። እንደምናመሻችሁ ጤና ይስጥልን። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም። እንደምናምሽታችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። ዩናይትድ ስቴትስ በምስራቅ ዩክሬን ያለውን ሁከት አስመልክቶ ለመደራደር መልእክተኛዋን በቅርቡ ወደ ሞስኩ ትልካለች ስትል ሩሲያ ዛሬ አስታውቃለች። የሩሲያ ውጭ ጉዳይ ሚኒስትር ሴርጌይ ላቭሮቭ ይህን መግለጫ ዛሬ የሰጡት በማኒላ ከዩናይትድ ስቴትሱ አቻቸው ከሬክስ ቲለርሰን ጋር ተገናኝተው ከተነጋገሩ በኋላ ነው። ላቭሮቭ በዚህ መግለጫቸው የዩናይትድ ስቴትሱ ዲፕሎማት ከርት ፎከር በዩክሬን ከሩሲያው ተጠሪ ከቭላዲስላቭ ሱርኮቭ ጋር ይገናኛሉ ብለዋል። የሁለቱም መንግስታት ግንኙነት አስመልክቶ ከዩናይትድ ስቴትስ በኩል ወዲያውኑ የተሰጠ አስተያየት ግን የለም። አስር የደቡብ ምሥራቅ እስያ ሀገሮች ውጭ ጉዳይ ሚኒስትሮች ለሰሜን ኮሪያ የሰጡት ማስጠንቀቂያ የዩናይትድ ስቴትስን መንግስት አቋም ያለሳለሳል ተብሎ ይጠበቃል። ቡድኑ በዚሁ ጊዜ ከፒዮንግያንግ ጋር ያለውን ግንኙነት ለመከላከልም ተስፋ ያደርጋል። አሲያን ተብሎም የሚታወቀው የደቡብ ምስራቅ እስያ ሀገሮች ውጭ ጉዳይ ሚኒስትሮች ሰሜን ኮሪያን ጨምሮ በኮሪያ ስላጤ እየናረ የመጣው ውጥረት ክፉኛ እንዳሳሰባቸው ገልጸዋል። በተለይ ያሳሰባቸውም ፒዮንግያንግ ባሳለፍነው ወር ያካሄደቻቸው የኑክሌርና ቦሊስቲክ ሚሳይል ሙከራዎች መሆናቸውን አስረድተዋል። ሰሜን ኮሪያ ይህን መሰሉን ተንኳሽ ሙከራ እንድታቆምና ሁሉንም የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ግዴታዋን እንድታሟላ ቡድኑ ጠይቋል። ይህ በእንዲህ እንዳለ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ሬክስ ቴለርሰን ዛሬ በማኒላ ከማያንማር ከጃፓንና ደቡብ ኮሪያ አቻዎቻቸው ጋር በተናጠል ተገናኝተው ተነጋግረዋል። ከፍተኛው የዩናይትድ ስቴትስ ዲፕሎማት የመጀመሪያቸው በሆነው በዚህ የደቡብ ምስራቅ እስያ ጉብኝታቸው ከአሲያን ማኅበር አባላት ጋር ተገናኝተው ሲወያዩ በሰሜን ኮሪያ ላይ ጫናውን ለማጠናከር ይሠራሉ ተብሎ ይጠበቃል። አድማጮች ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። በቬኔዙዌላ አዲስ የተመረጠው ምክር ቤት የሀገሪቱን ጠቅላይ አቃቤ ሕግ ከስልጣን ካባረረ ጥቂት ሰዓታት በኋላ የላቲን አሜሪካ የንግድ ማኅበር ቬኔዙዌላን ከአባልነቱ አስወጥቷል። ማኅበሩ በብራዚል የንግድ ማዕከል ከተማ በሳው ፓውሎ ከተሰበሰበ በኋላ የብራዚሉ ውጭ ጉዳይ ሚኒስትር አሎሲዮ ፌሬራ ለጋዜጠኞች ሲናገሩ በቬኔዙዌላ ግድያ ይቁም፣ ጭቆናው ያብቃ እያልን ነው። በሕዝቡ ላይ ይህን መሰሉ ሰቅጣኝ ሰቆቃ ሊደርስ አይገባም እንላለን ብለዋል። እስራኤል የአልጀዚራን የዜና ስርጭት ለማገድ ማቀዷን የመገናኛ ሚኒስቴር መስሪያ ቤቷ ዛሬ አስታውቋል። ሚኒስትሩ አዩብ ካራ ስለዚሁ ሲናገሩ የአልጀዚራ ጋዜጠኞችን የሥራ ፍቃድ ለመንጠቅ እፈልጋለሁ ብለዋል። ካራ በሀገሪቱ የአረብኛና እንግሊዝኛ የዜና ስርጭቶችን ለመዝጋት ተንቀሳቅሰዋል ሲል አልጀዚራ አስታውቋል። ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በኢየሩሳሌም የሚገኙ የአልጀዚራ ቢሮዎችን እንደሚዘጉ ባለፈው ሳምንት ያስጠነቀቁት ሁከት ለመቀስቀስ ይሞክራሉ ሲሉ በመክሰስ እንደነበር ይታወሳል። ዮርዳኖስና ሳውዲ አረቢያ በቅርቡ የአልጀዚራ ቢሮዎችን የዘጉ ሲሆን የአረብ ራቢጣ ግብፅና ባህሬን ደግሞ ስርጭቱን አፍነዋል። በመጨረሻም ስፖርት። አስራ ስድስተኛው የዓለም አትሌቲክስ ሻምፒዮና ውድድር ዛሬ በለንደን ስታዲየም ለሦስተኛ ቀን ቀጥሏል። ከመሸ በተካሄደው የወንዶቹ ማራቶን ሩጫ ዘንድሮ በቦስተን ማራቶን ድል የተቀዳጀው ኬንያዊው አትሌት ጄፍሪ ኪሩይ የወርቁ ሜዳሊያ ወስዷል። የኢትዮጵያው ታምራት ቶላ በሁለተኛነት ገብቶ የብር ሜዳሊያ አግኝቷል። በሪዮ ኦሊምፒክ የናስ ተሸላሚው ታምራት ቶላ ዘንድሮ በዱባይ ማራቶን 20411 መግባቱ አይዘነጋም። ዛሬ በ20949 ደክሞት ካጠናቀቀ በኋላ የሕክምና እርዳታ እንዳስፈለገው ተገልጿል። ኢትዮጵያ እንደ አውሮፓውያን ዘመን አቆጣጠር በ2001 ዓ.ም ኤድመንተን ካናዳ ላይ በገዛሃኛ በራ ካሸነፈች ወዲህ በዓለም ሻምፒዮና ወርቅ አግኝታ አታውቅም። በትላንቱ የሴቶቹ 10,000 ፍጻሜ ላይ ግን በተደናቂዋ አልማዝ አያና የተመራው የኢትዮጵያ ቡድን ወርቅና ብር ወስዷል። የኦሎምፒክ ሻምፒዮኗ አልማዝ አያና ርቀቱን በ30 ደቂቃ ከ16.33 ሴኮንድ ያጠናቀቀችው ሁለተኛ የወጣችውን ጥሩነሽ ዲባባን በ47 ሴኮንዶች ግድም ቀድማ ነው። ኬንያውያኑ ኤግነስቲሮፕና በ10 ሺህ የአፍሪካ ሻምፒዮኗ አዲስ አፕሮት የሦስተኛና አራተኛነትን ቦታ ወስደዋል። ለሰዓቱ ያሉን ዜናዎች በዚሁ ይጠናቀቃሉ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ በ15,7 እና በ15,785 ኪሎ ሄርዝ በ25 ሜትር ባንድ በ12,110 ና በ12,140 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላልፍላችሁ የእሁድ ሐምሌ 30 2009 ዓመተ ምህረት ምሽት ፕሮግራም ነው። አቶ ቴድ አለማየሁ ለዩናይትድ ስቴትስ ኮንግረስ አባልነት ይወዳደራሉ። የሚያስቸነፈውን ምስለ ለመርዳት በትልቁ እንደመዘጋጀው ይዘናቸዋል። አብራችሁን ቆዩ። ወደ መጀመሪያው ቅንብራችን እናልፋለን። አሁን በአዲስ አበባ ከተማ በጉለሌ ክፍለ ከተማ በተለምዶ አባዲና እየተባለ በሚጠራው አካባቢ በአንድ መንደር ውስጥ የሚኖሩ የሰባት ታዳጊ ወንድ ልጆች ወላጆች የመደፈር አደጋ ለደረሰባቸው ልጆቻችን የሕክምናና የሥነ ልቦና አገልግሎት የሚሰጠን አጣን፣ ልጆቻችንንም የምናደርስበት ግራ ገባን እያሉ ነው። በልብስ አጥባና በጽዳት ሥራ የተሰማሩና የሚገኙት እጅግ በከበደ ድህነት ውስጥ መሆኑን የሚናገሩት እናቶች በዚህ ኑሮ ላይ ይህንን ሁኔታ እንዴት እንደምንቋቋም ግራ ተጋብተናል ብለዋል። እነዚሁ በልጆቻቸው ላይ ጥቃት እንደተፈጸመ የሚገልጹት ወላጆች ሕፃናቱን በመድፈር የተጠረጠረው ወጣት በእስር ላይ እንደሚገኝና መዝገቡ ውሳኔ ሳያገኝ አንድ ዓመት መቆጠሩን ገልጸዋል። በወረዳው በሴቶችና ሕፃናቶች ጉዳዮች ላይ የሚሠሩ ወጣቶች ሕፃናቱ በደረሰባቸው አደጋ መጎዳታቸውን ማየታቸውን ገልጸው፣ አምስት ሕፃናት መደፈራቸውን የሚያረጋግጥ የሕክምና ማስረጃ አይተናል እርሱም ለፍርድ ቤት ተያይዟል ብለዋል። ተከታዩ የጽዮን ግርማ ዘገባ ሁኔታውን በስፋት ይዳስሳል። ይህንን ዘገባ ለማጠናቀር በርካታ ሰዎችን አነጋግረናል። በሰነድ የቀረቡ መረጃዎችን ተመልክተናል። የመኖሪያ መንደሩንም የጎበኙ ሰዎች አነጋግረናል። ካገኘነው መረጃ ለመረዳት እንደቻል ነው አዳጊ ልጆቻችን የወሲብ ጥቃት ተፈጽሞባቸዋል በሚል ለፖሊስ ያመለከቱ እናቶች ቁጥር ሰባት ነው። ነገር ግን ፖሊስ አጣርቶ መዝገቡን ፍርድ ቤት የወሰደው ቁጥር የተወሰኑትን ብቻ ነው። ድርጊቱን በልጆቹ ላይ ፈጽመዋል በሚል የተከሰሰው ተጠርጣሪ ወጣት 19 ዓመቱ ነው። በማረሚያ ቤት በእስር ላይ የሚገኝ በመሆኑና ጉዳዩም በፍርድ ሂደት ላይ ያለ በመሆኑ ስሞችን ከመግለጽና በዝርዝር ጉዳዮች ላይ ዘገባ ከማቅረብ ተቆጥበናል። ይህ ዘገባ ለመዳሰስ የሚሞክረው እነዚህ ወንድ ሕፃናት የጾታ ጥቃት ደርሶባቸዋል ከተባለ በኋላ በመንደራቸውና በትምህርት ቤት እያጋጠማቸው ነው የተባለውን የመገለል ጥቃት ነው። በጉለሌ ክፍለ ከተማ በተለምዶ አባዲና ጀርባ እየተባለ በሚጠራው አካባቢ የምንኖር ድህነት ያጎሳቆለን በልብስ አጠባ፣ በእንጀራ ጋገራ፣ በቤት ጽዳት፣ በፈትልና በቀን ስራ የምንተዳደር የአንድ መንደር ሰዎች ነን ይላሉ ወላጆች። ልጆቻቸውም በአንድ አካባቢ ነዋሪ እንደሆኑና የስድስት፣ የሰባት፣ የስምንትና የዘጠኝ ዓመት ተቀራራቢ ዕድሜ ላይ የሚገኙ ወንድ ህጻናት እንደሆኑ ይናገራሉ። ወላጆቹ እንደሚሉት ድርጊቱን ፈጽሟል የተባለው ተጠርጣሪ የ19 ዓመት ወጣት ነው። በዛው መንደር ውስጥ የሚኖሩ የአንድ ሰፈር ልጅ ሲሆኑ በኑሮ ደግሞ ከህፃናት ወላጆች የኢኮኖሚ አቅም ሻል ካለቤተሰብ የመጣ እንደሆነ ይገልጻሉ። መንደራቸውም ሰዋራ የሆነ ግቢና ገደላገደል አካባቢ መሆኑን ጠቅሰው ግንቦት 7 2008 ዓ.ም አንዲት እናት በልጃቸው ላይ ያልተለመደ ነገር ሲፈጸም እጅ ከፍንጭ ይዣለው ብለው ለፖሊስ ማሳወቃቸውን ይናገራሉ። የኚህን እናትም ሆነ የልጃቸውን ማንነት የመደበቅ ኃላፊነት ስላለብን እናት አንድ ብያቸዋለሁ። እኚህ እናት እንደሚሉት ልጃቸው ሰባት ዓመቱ ነው። የቀን ስራ ሲሰሩ ስለሚውሉ ከትምህርት ሰዓት ውጪ ሰፈር ውስጥ ወጥቶ ከጓደኞቹ ጋር ቢጫወትም የከፋ አደጋ ይደርስበታል ብለው አስበው እንደማያውቁ ተናግረዋል። አደጋው ደረሰ ከተባለበት ጀምሮ ልጃቸውን ለማሳከምም ተረጋግቶ ትምህርቱንም እንዲቀጥል ለማድረግ ከሌሎች እናቶች ጋር በመሆን ያልሞከር ነው ነገር የለም ይላሉ። ጎናችን ደካማ ስለሆነ ድሀ ስለሆነ እንደ ቆሻሻ ስለተቆጠር እሱን ሁሉ የሚያይለን ወገና ያጣ ነው እኔ ሮጣለሁ፣ ደከመኝ አልልም። አያትም ደከመኝ ሰለቸኝ አትልም። እንሮጣለን። ተሰሚነት ነው ያጣ ነው። በድህነት ምክንያት ነው ይህ ችግር የደረሰብን ብላችሁ የምታምኑት ለምንድን ነው? መፍትሄ ያጣንበት ድሀ በመሆናችን ነው። እነዚህ ህይወታቸው ነው፣ በቃ ህይወታቸው ለዘላለም ነው የጨለመባቸው። የሀብታም በር ቢሰበር መጠው ይቀርጣሉ፣ ያንን ይከታተላሉ። እኛ ግን እንደምን የታየን መሰለሽ? እንደ ቆሻሻ እንደሚጣል ገንዳ። እነዚህ ልጆች ነገ ሀገር ያገለግላሉ። የማያስብ ህዝብ ላይ ነው ያለ ነው። እኛ ልጆች አሁን በምን ሁኔታ ላይ ይገኛል? በጥንቀት ላይ ነው። ህይወቴን ላጥፋ ነው፣ በቃ ሰፈር ለማቃጠል ራሱ እሳትና በርበሬ ለቆ ሰፈሩ እንዲቃጠል የሚፈልግ ነው። ለምን ከህብረተሰቡ የማጋለል ከትምህርት ቤት ምድል አጦ ትምህርት ቤት ሁሉ መግባት አጦ። ሌላ ክፍለ ከተማ ነው የኔ ልጅ የሚማረው ትምህርት ቤት ፎርም ሞልቼ ጨርሼ አልቀበልሽም ብሎ ነው ያባረረኝ። ማስረጃ ሁሉ በእጅ አለ፣ በእጅ ይዤዋለሁ። መደፈራቸው በሕክምና ተረጋግጧል ሕጻናቱ? አዎ የአምስቱ በእርግጥና ተረጋግጦ የአምስቱ አሁን ፍርድ ቤት ያውቀዋል፣ የሌሎቹ አይታወቅም። የሌሎች አምስቱ በትክክለኝነት የመደፈሩ ወንጀል ታውቆ ነው አሁን ፍርድ ቤት ስለ አምስቱ ብቻ ነው የሚጠራ፣ የሌሎች አይጠራም። ማን ነው መደፈራቸውን ያረጋገጠው? የትኛው ሆስፒታል ነው? ጥቁር አንበሳ። ይህን ማስረጃ ጥቁር አንበሳ ሆስፒታል ሰጥቷችኋል ለእናንተ? አዎ፣ በትክክል የተደፈረበት ማስረጃ ጥቁር አንበሳ ነው የሰጠልን። አሁን ልጁ በአግባቡ ህክምና አግኝቷል ያገኘው የዚያን ጊዜ ብቻ ጥቁር አንበሳ የኤች አይ ቪ የልጁ ምናልባት የተፋርጉት አለበት እንዳይተላለፍ የኤች አይ ቪ የአንድ ወር መድኃኒት ብቻ ሰጡኝ እንጂ ከዚያ ውጭ ምንም ነገር ያገኘሁት ነገር የለኝም። እኛ ሀገር ድክመታችን ምን ላይ እንደሆነ ይሄን እንደሁ የሚወርሱት እኔ አላውቅም። ይሄን እንደሁ የሚያስወርሱት ለሀገራችን የምትረከበው ዜጋ የተሆነ እኔ አላውቅም። ልጄ እኔ የሰው ቤት ጥቤ ነው የማሳድገው፣ የሰውን ፍርፋሪ አምጥቼ ነው የማበላው። ልጄ ተምሮ ከፍተኛ ደረጃ ይደርስልኛል የምለው በቃ ኮስታ የመጉረጥ አልቆርጥም። የምን ነው የምታገለው እስካሁን። ድሮስ አባቱ ጡረታ ወጡ። አያስመዘ በሽተኛ ነው። የሆስፒታል ገብቶ ነው አሁን የወጣ። እጢ ሶስት ጥ ያለበት አይችልም ተብሎ ነው የወጣ። አባቱ በሽተኛ ነው። ቤት ነው የሚውለው። ልጆት በቆይታ የመረጋጋት ባህሪ አላሳየም። እሱ ራሱ ወንጀል ሊፈቅም ሲል እኔም የማረጋጋው ባለኝ አቅሜ በቃ ትታሰራለህ አንተ። ይሄ ቀፋፊ ነው ይሄ አይደረግም። አይሆ በሰንሰለት ታስሮ እንደታሰራ አንተም ትታሰራለች። ምንም ነገር እንዳሰራ የማረጋጋት ነው ድል የምሰጠው እንጂ እሱ ህይወት የላጥፋ ከዚህ ሰፈር ሚሂድ በቃ ሲጫወቱ ልጆችም የመገለል ጠባይ ነው ያለው የሚያሳየኝ ጠባይ። የሽንቱን ሆነ የምኑ እናት ነኝ እና ገመና እሸሽጋለሁ፣ ግን ከልጆች ጋር የመገለል ጠባይነቱ ወጥቼ እንደ እናትነቴ ሳይሆን ሰላም አይጫወቱልኝም ወላጆቹ በልጆቻቸው ላይ ተፈጸመ የሚሉት ድርጊት ከመቼ ጀምሮ ይፈጸም፣ ለምን ያህል ጊዜ ሲፈጸም አያውቁትም። ልጆቻቸውም ለወላጆቻቸው አልተናገሩም። ያልተናገሩበትም ምክንያት ለፍርድ ቤት አስረድተዋል ብለዋል ወላጆቹ። እናት ሁለት ያልኳት ሌላኛዋ የስድስት ዓመት አንድ ልጅ ያላት እናት ናት። በየሰው ቤት ልብስ እያጠበች ና እንጀራ እየጋገረች ልጇን እንደምታሳድግ ገልጻልኛለች። እናቷ ግን ልጇን ይጠብቁላት እንደነበርም ተናግራለች። በመጨረሻ በልጄ ላይ የተፈጸመውን ድርጊት በዚህ መልኩ አወኩት ትላለች ቁጠራ ሪፖርት ሲያደርጉ ማለት ነው። እነዚያ የተደፈሩት ልጆች ታሊም ታሊም አለበት ብለው ተናገሩ። የዛ ሰት ደግሞ የኔ ልጅ ታሙ ነበረ ና ልናሳክም ይዘን ስንሄድ ያው አንዴ እንዲ ከንጽና ጉለት ነው ምናምን አሉሀክም ቤት ጨርሻ ልጅ ስንሰማ እን የመደፈር ነው ምናምን ተባለን። የልጁ አያት በበኩላቸው በልጁ ላይ አንዳንድ ምልክት አይተው እንደነበር ገልጸው ግን ከህመም የመጣ መስሏቸው ጤና ጣቢያ ወስደውት እንደነበር ይናገራሉ። እኔ እንዲ ስስት ሲል ምንድን ነው ይህ ነገር እያልኩኝ ነበረ። በኋላ እንደዛ ከሆነ በኋላ በዳይፐር በምን እየተጠቀመ ነበር የሚታከመው። አሁን ልጄ ጨባሽ ተነስቼ ስዳብሰው ምላጭ ምላጭ ሰዋድ ሳስጥለው ሰንጢ ይይዛል። ከዛ ደግሞ ተርፎ ጨባሽ የእርሳስ መቅረጫ እሷን ደብቆ ሰብሮ መኪና ስር እሱን ሲቆርጥ ሰው አገኘው። አሁን ሩጬ እንዴት አድርጌ እንዲያሱትኝ አባ ብዬ የምን ብዬ እሺ አባት የማነው አባት ብልኝም እያለ በጣም ያስቸግረኛል ያሉ አባት ያሳደግኩትኝ በጣም የታወቀው በምን አይነት ኑሮ ውስጥ ነው የምትኖሩት? እስኪ የኑሮአችሁን ሁኔታ ንገሩኝ። እኔ ጠጠፈትላለውኝ እዚህ ስራ ስላለሁኝ የዕለት ጉሮሮ እሱን የምጠቀመው ምንድን ነው። እንደው እርሶ አሁን ይሄ ልጅ ቢያገኝ ብለው ሚሉት ያ ህክምና ማለትም ስለ ልቦናው ነው እንዲያገኝ እንዲረጋጋልኝ እንደው ትንሽ ለወጥ ያለ ነገር ቢያገኝ ልጄም። እንታር እናት ሁለት ያልኳት የዚህ የስድስት ዓመቱ ታዳጊ እናት ልጇ ከደረሰበት ጥቃት በተጨማሪ ተረጋግቶ ትምህርቱን መማር እንዳልቻለ፣ በሰፈር ውስጥና በትምህርት ቤት እየደረሰበት ያለው መገለልን መቋቋም እንዳልቻለ ትገልጻለች። ጎርስ ተማሪ ነበረ ማንም ነበረ። አሁን በቃ ሁሉም ሻሸሹት። ከትምህርቱ ደካማ ሲሆን ማለት ነው። በቃ የሌለ ነበር ምንም በቃ ራሴ መሆኑ የሚያጠውት እናትም ያው በሽተኛነት ምንም ጤና አይለቅም። በቃ እሷ ራሷ በቃ የምትሆነውን ይመረጣች በቃ ምንም በቃ ምን ምን ምን ብይ ልንገርሽ፣ ከንግግሩ መታሽ ብታይ ልጆቹ እንዴት እንደሚሆኑ በቃ ሰፈር ውስጥ እንዴት እንደሚሆኑ የሰፈሩን ሁኔታ ብታይ በቃ በጣም ታዝኛለሽ። ያኔ ከምናገሩ የብለጥ ማለት ነው እናት ሶስት ያልኳት ሌላዋ እና ልጇ ሰባት አመቱ እንደሆነ የገለጸችልን እናት ይህን ነገር ከማወቀዋ በፊት ልጇ ቀደም ብሎ ታሞ እንደነበር ትናገራለች። እኔ ያላወቅኩትም ቆሰለ የሰፋሁት በአንተ ነበር እሱ የፈቀፈቀው መሰለኝ ኳስ ይወዳል ኳስ ይጫወት አፍ የቆሰለ ከትምህርት ቤት ምግብ ስለሚበላ እዛ ምችም ብሎት መስሎኝ አኪም ቤት ይዤ ሄጅ ያለው ይዤ ሲሄድ ምንድን ነው ስላቸው ይሄ አሞክሲኒ ሰጡት። አይበላ አይጠጣ አያወራ በጨው የዘዘዘፍኩ ምን እያል ኮራ ይሄ አደጋ ነው ፈጅዋልኝ ጎረቤት ስወስደው ጉድፍ ነው ብሎ አሞክሲኒ ሰጡኝ። አሞክሲኒ መውሰድ አልቻለም። ሽቶ ምናምን ፍንድሻ አሉኝ ጎረቤቴ ጓደኛ አምጥታ ሽቶ ነፋች በተኛበት አሁን ልጁ በምን ሁኔታ ላይ ይገኛል ሰገራ አይቆጣጠልም ሽንት አይቆጣጠርም ምግብ አይበላም ይጮሃል ያለቅሳል በዚህ ደረጃ ነው። ፓምፐርስ ቋጥሬ፣ አሁን በፓምፐርስ ቋጥር ነበር ያሳክከዋል። ሲም ያሳክከው እሱ ራሱ ስቅቅ ሲልብኝ ሲገዝቼ፣ በፎጣ ነው ማስተኛው። ትምህርት ቤት ይሄዳል። አዎ ይሄዳል፣ ትምህርት ቤት ይሄድ ነበረ። ልጆች እንዲተደረገ እንዲያደረጉ ብሎ ይሉኛል። እማኔ ባልማር ብሎ ሲለኝ አይ የዘንድሮ ተማሪ የሚቀጥለው አላህ ያቀልሃል ይበል ብዬ ለአስተማሪም ሂጄ ተናግሬ ያለው የክፍል ኃላፊን ተናግሬ ያለው ተራሱ የሚቀመጡ ነበረ ልጆችም እንደዚህ ብላችሁ አትበሉ ብለው አስተማሪም ተናግሬ ያለው ሽንትም ሰገራም ሲለቅም የሷ እንደዚህ ችግር ስላለበት ነው ብዬ ተናግሬያታለሁ። ከግቢው ወጥቶ አየር ያለበት ጋር ብቻውን ሲናገር ተናግሬያታለሁ። ይሄ ይሄ ችግር አለበት ሞራን ስጡ ብዬ ተናግሬያታለሁ። ግን ትምህርት ቤቶቹ ምን አረጉለት? ልጆች እንዲህ የሚልህ ማን ነው? እንደዚህ የሚያስጨንቅህ ማን ነው ብለውታል። ይሁን የሚቀጥለው እዛ ትምህርት ቤት አልማርም ብለውኛል። ፍርድ ቤት ደግሞ ሂደን ምንም ትክክል ያገኘን ነገር ስለ ልቦና ብላ ስንናገር ምንም ነገር ያገኙ ወረዳ ዘጠኝ ስንሄድ ክፍለ ከተማ ክፍለ ከተማ ስንሄድ ወረዳ ዘጠኝ እንደዚህ ሲያመላልሱን ሲያመላልሱ ስለዚህ አሁን ልጆቹ ምንድን ነው የሚያስፈልጋቸው ትላላችሁ? አንደኛው ስለ ልቦና፣ ሁለተኛ ደግሞ ወተት ወተት ነገር፣ አጥሚት ነገር ከሆነ እነሱም ሲሰጡን መረቅ ነገር፣ አጥሚት ነገር፣ ፈሳሽ ነገር ስጧቸው ነው የሚሉ እንኳን አጥሚት እንሰጣ እኛ የጠራ እንኳን የቧንቧ ውሃ እንኳን አናገኝም። ግማሽ ቅጣት ፈትላ ነው፣ ግማሽ የሰው ቤት ልፍ ፈትላ ነው፣ ግማሽ ጽዳት ሰርታ ነው ይሄ ነው ። ግማሽ የልጅ እናት ነው። ምንም ይኸው እንደ ይጠብቆ ነው። ሜረባም አንድም የለም። ሁሉም ችግርተኛ ነው። ምን ተሰማሽ አንቺ እንደ እናት ይሄ ነገር ሲያጋጥም? ጥሩ እንጀራ እንኳን አላጎረስኩት ልጅ እንደዚህ ሲሆን ምን ይሰማኛል? እኔም ህይወቴ ላጠፋ ነበረ። እንግዲህ እኔ ልጅ ነገ ሀገር ተሸካሚ ሆነው ይጠብቀኛል የሚለው ልጅ ጥሩ አስተሳደጋ ስንድጌ ህይወትን ተበላሽቶ እንዲ ሲሆን ራሴ ህይወትሽ አጥፊ ያቲ ሚለኝ ሳያው በወንድሞቹ ሳያው እንጂ ሲሆን ማለት ሲበን ብድግ ብሎ ሲነሳ የሚነሳለው ባለቤት የምስኪን ነው። ድንጋይ ተጠግር የማመጣው እንደውም አሁን ጨካኝ ሁኜ ተዋህጄ ነው እንጂ ጓደኞቹ እንዳትቀላቀል፣ ጎረቤት እንዳትቀላቀል ይሄ ከበላሸ ልጅ ነው ብለው ሲሉት አንዳንድ ህይወትሽ አጥፊ ያጥፊ ነው ቢለኝ እንጂ እኔ ምን ምን የሚሰማኝ ነገር ሲያወላ ድፍረደኝ በእኛ ይብቃ እንጂ ምን ይላለው ብለሽ ነው ይሄ በዛሬ እኔ መርዶዬ ነው ያወጣሁት። አልቀሸም ከመቀብረው ተናግሬም በማወጣው የለም። ሕግ ሕዝብ ፍረደኝ፣ ሕግ ፍረደኝ። ወላጆቹ እንደሚናገሩት ሁኔታው ይፋ ከተደረገ በኋላ እሱም እሱም በሚል ጥቆማ ጥቃት ደረሰባቸው የተባሉ ሕጻናት ዘጠኝ እንደነበሩ ነው። ሁለቱ ቤተሰቦቻቸው ለፖሊስ ሳይናገሩ ልጆቻቸውን ይዘው አካባቢውን ለቀው ሄዱ አሉ። ካመለከቱት ከሰባቱ ውስጥ ደግሞ አምስቱ ብቻ ናቸው መጥሪያ ደርሷቸው ፍርድ ቤት የቀረቡት ብለዋል። አራተኛዋ እናትም በተመሳሳይ አስቀድማ እንዳላወቀች ትናገራለች። አሁን ልጇ ከኩዮቹ ተገሎ እንደሚገኝም ትገልጻለች። በቃ ልጄ እንደፊት አይደለም። በቃ ምን ብዬ ልንገርሽ እንጃ። ኔ ቃላት ያጥረኛል። መናገር እንኳን ብዙም አልችልም። ጎረቤት ሁሉም ያመናጭቋል። እንደፊት ሁሉም ሊጫወት መጫወት አይችልም። ብቻው ነው የሚጫወተው። እንደፊት አይደለም። በፊት በጣም ነበረ ሰፈር ሰው የሚወደው አሁን እንኳን ሰፈር ሰው እቤት ኪራይ እንኳን በሰፈር አለ ብለው የሚቀንስ ቴክሌጌ ስጠይቃ የምታከራየ ቤት እንኳን አላከራይም ብላ ከለከለችኝ። በዚህ የመጣ ማለት ነው። በፊት እንደዚህ አልነበረም፣ ሁሉ በጣም የወደው ነበረ። ግን አሁን ያለበት ሁኔታ ያው ሰፈር ሰው በቃ ማንም አያስጠጋቸውም፣ አይገቡም ራሳቸው ገለልተኛ ሆነው ነው በቃ የሚጫወቱ። ለምንድን ነው የተጎዱት? ለምንድን ነው የተጎዱት እነሱ ሆነው ለምንድን ነው ሰው የሚያገላቸው? እኔ እንጃ እኔ አላቅም። በቃ እንኳን አይደለም እቤት ኪራይ አጥተናል። በእነሱ እየመጣ ማለት ነው። አምስተኛዋ እናት ተስፋ ቆርጫለሁ አሉኝ። እኔ በቃ በጣም ሀሳብ የሚኙት ብዙ ነበር በፊት ደግሞ ብዙ ራሱ በጣም ጸባይተኛ ነበር ሰው ቀን አብዛይ ነበረ። እና ደግሞ በቃ ተስፋ ነበረ ኢንደስ አንድ አንድ ልጄ ነው እና ብዙ ነገር በቃ ምኞት ነበረ። ለነገ ጠዋሪ ይሆነኛል ብዬ ነበረ ምመኘው ማስበው አሁን እንኳን ይህንን ሊያስጣጠ ጭረት ሊደበድበኝ ይነሳል። በቃ ልጅ በቃ ምን አይምሮ ደኔም ተበላሽቷል ላይ አይምሮ ስም አይምሮ ተበላሽቷል። በቃ ሰው ቀና ብሎ ሁሉም ሰው ይወደው ነበረ። አሁን ራሱ ይሄ እኮ ባለጌ ልጅ ነው፣ ይሄ እኮ ድንድ የደል የተደረገ ልጅ ነው እያሉ በቃ ጎረቤቱ ራሱ ብታይ ገለልተኛ እያረጉት ምስ ራሱ ቆስ ባልኔ ምን ቢይን እንደሆነሽ በቃ ያው የናት ነገር ታውቂያለሽ። እንግዲህ ምን ልበልልሽ? በጣም ብዙ ተስፋ ነበረኝ። በቃ ተስፋዬ ተቆረጠ። ልጆት ቢያገኝ የሚፈልጉት ነገር አለ? በህክምና ወይም ሌላ ነገር? እስቲ ለልጆት ምንድን ነው አሁን ልጄ ሊያገግም ይችላል ብለው የሚያስቡት? እኔ አቅምም የለኝም ደግሞ እኔ ምንም ማድረግም የተመጣጠንም ነገር ገዝቼ ማብላትም አልችልም። እኔ የሰው ልብስ እያጠብኩ ነው የምኖረው። ባለቤትን ደካማ ነው፣ ጥበቃ ነው የሚሰራው። በዛ ላይ የቤት ኪራይ እየከፈልን ነው የምንኖረው። ያ የሚሰራው የቤት ኪራይ ነው። እኔ እራሴ ተሆርጭ ልብስ ምናምን አጣጥቤ ነው የምኖረው። የእሱም ደግሞ ይህን ብዬ አስፈላጊ የሱም ሊገነባ ነገርም ደግሞ መግዛትም አልችልም። ምንም አቅምም የለኝም። በቃ ዝም ብዬ ማየትና ማልቀስ ብቻ ነው በቃ ዘገባው ከጥቂት ሰከንዶች በኋላ ይቀጥላል። ዝግጅታችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ማግኘት ይቻላል። በትዊተርም እንዲሁ ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ጽዮን ግርማና ሶሎሞን አባተንን አየር ላይ በአጭር ሞገድ በ19 ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። ጽዮን፣ ቀደም ሲል ወደ ጀመርነው ዘገባሽ እንመለስ። አስራ ስምንት ዓመት እንደ ሞላት የነገረችን ስንታየው ሽመልስ ጉለሌ ክፍለ ከተማ ወረዳ ዘጠኝ እኔ በምኖርበት ሰፈር ነው ትላለች። በወረዳው በሴቶችና ህጻናት ውስጥ በበጎ ፈቃደኝነት እንደምትሰራ ገልጻ ይህንን የልጆቹን ሁኔታ ከሰማች በኋላ ከወላጆቹ ጋር በርከት ያሉ ቦታዎች አብራ እንደሄደች ትናገራለች። የተሰጣቸውም ሆነ ያገኙት አገልግሎት በቂ አይደለም ትላለች። በተለይ አሁን በአካባቢው የተገለሉ ልጆች ሆነዋል ብላለች። አንደኛው ልጅ በቅርቡ አንደኛ ክፍል መግባቱን ምክንያት በማድረግ ዝግጅት አዘጋጅተውለት እንደነበረም ትገልጻለች። ደስ እንዲለውታ ብሎ ያው እንጀራ ምን ነገር መሰራቱ አይቀርም ያው ህጻን ስለሆነ ይጓጓል እና ማለት በራሳ የተደፈረው ልጅ አይደለም እየተባለ ነው የሚታለፈው ሁላ ማለት ለማህበረሰብም ድክመ ለበጣም በጣም ማለት ማለት ያው የትምህርት ቤት ሰዎች አስተባብሬ ብር አሰባስበን የምርቃቱን ስራ ለልጆቹ ልብስ ምናምን እንዲሽርሽር ና ይዘናቸው የምንሄደው ማለት ከትምህርት ቤቱ ከዳይሬክተር ጀምሮ እስከ አስተማሪዎች እስከ ጽዳት ሰራተኛ ድረስ እግዚአብሔር ይስጣቸው። ያው እኔንም የሚያበረታቱኛል እንደሚገባኝ። ግን ልጆቹ ከእኛ በላይ የሆነ ጠንካራ ድጋፍ ነው የሚያስፈልጋቸው ትላለች። ሌላው ለህጻናቱ ድጋፍ እያደረገ የሚገኘው ወጣት አነጋገር ያለው ወንደ ሰናበራ ይባላል። አሁን የያዘው አንድ ወረዳ አንድ ቀበሌ ነዋሪ ነን እና እነዚህ ይሄ ተፈጠረባቸው ሰዎች ደግሞ እኛ ፕሮጀክት አለ፣ የሆነ ድጋፍ የሚሰጥ በህጻናት ላይ የሚሰራ ፕሮጀክት፣ እዛ ፕሮጀክት ውስጥ ተደጋፊ ናቸው። ተደጋፊ ስለሆኑ ሳይሆን ደግሞ እኔ የቀበሌ የአካባቢ ልጆች ነዋሪዎች ናቸው። ወላጆቹ እንደነገሩች አሁን አመት ከሁለት ወር አልፎታል። እውነት ለመናገር አሁን በዚህ ሰዓት ላይ እንባቸው ደርቆ ችግራቸውን ተለማምደውት ነው እንጂ ከዚህ በፊት የዛሬ አመት ከሁለት ወር በፊት ብታያቸው እነዚህ ወላጆች በቃ ነርቨስ ሆነው ራሳቸውን በቃ ጨርቃቸውን ጥለው አብደው ምናምን ነው። አሁን ያው ችግር እያለፈ እየቆየ ሲመጣ ባትረሹን የምትለምጁ ነገር አለ እንጂ አሁን እንባቸው ደርቆ አይናቸው ሟሽሾ ነው የምታያቸው። እውነት ለመናገር እነዚህ ሰዎች በጣም የሚያሳዝኑ ሰዎች ናቸው። ወንደሰን ህጻናቱ አንድ ጊዜ የመደፈር አደጋ ከደረሰባቸው እነሱም ተመሳሳይ ጥቃት ይፈጽማሉ ተብሎ በማህበረሰብ ውስጥ እንደሚታሰብና ና ከዚህ የተነሳ መገለል እንደሚደርስባቸው ይናገራል። አንደኛ የወልድሽ የግንዛቤ ችግር አለ። ያው አካባቢው ላይ በጣም የዝቅተኛ ቤተሰብ ነው ያለው በኑሮም በእውቀትም ማለት ነው። አንድ ማንም ቤተሰብ ያበላሹጉናል ብለው ስለሚያስቡ ከእነዚህ ልጆች ጋር እንዳትውሉ ይሏቸዋል። አንድ ሁለተኛ ደግሞ ኢቭን እኮ ትምህርት ቤቱ ላ ተገልግለዋል። ትምህርት ቤት የሁለት ወላጆች ትምህርት ቤት ይቀየር ተብሎ ሌላ ትምህርት ቤት ሲገቡ ሁሉ ነገር አልቆ ጨርሰው ምን ብለው ፎርሙ ሞልተው ሊገቡ ሲል አሀ እነዚህ የተደፈሩ ልጆች ናቸው እንዴ እዚህ ትምህርት ቤት አይገቡም፣ ተብሎ እነዚህ ልጆች በአሁኑ ዓመት ጥቅምት አልፎ ነው ትምህርት የጀመሩት። የሚማሩበት ትምህርት ቤት እስከ ማጣት ደርሰዋል። አይደለም አካባቢ ላይ ከህጻናት ጋር እስከ መዋል፣ የሚማሩበት ትምህርት ቤት እስከ ማጣት፣ ወላጅ ከእነሱ ጋር ሳይ አንተ ከዚህ ጋር አትዋል ብዬ የለ ና እያለ እየተቆጣ፣ እንደገና የቤት ኪራይ ሊከራዩ ሲሄዱ ደግሞ የአንቺ ልጅ ባለጌ ነው፣ የአንቺ ልጅ እንደዚህ ነው እየተባለ በጣም አስቸጋሪ ደረጃ ላይ ነው የደረሱት። በቃ እንደ ኢትዮጵያ እየታዩ አይደለም። እነዚህ አውቀው ፈቅደው ወደው የገቡበት ይመስል በጣም ተገልለዋል። ይህ ምንድን ነው አሁን? ወረዳው ክፍለ ከተማው ድጋፍ አድርጎ ግንዛቤ አካባቢ ላይ ያለውን ህብረተሰብ ጠርቶ እነዚህ ሰዎች ወደው አይደለም ተገደው ነው ብሎ ግንዛቤ ቢፈጥር ህብረተሰቡ ላይ ህብረተሰቡም ይሄ ማግለሉ ምኑ ይቀራል። ግን እዛ ጋር ትልልቅ ሰዎች፣ የመንግስት አካላት ሀላፊዎች ላይ ድጋፍ ሳይበር እዚህ ጋር ዝቅተኛው ህብረተሰብ ድጋፍ ያደርጋል ይረዳል፣ ማለት ደግሞ ዘበት ነው። ዶክተር ብርሃኑ ከበደ በቅዱስ ጳውሎስ ሆስፒታል የማህፀንና ጽንስ ስፔሻሊስት ናቸው። በወንዶች ህጻናት መደፈር ዙሪያ ከሁለት ዓመት በፊት አንድ ጥናት መስራታቸውን ይናገራሉ። በጥናቱ ውጤት የታየውም በአስሩ ክፍለ ከተሞች ለጥናት ከተጠቀሙባቸው የህጻናት መደፈር ቁጥር ውስጥ አስር በመቶ ወንድ ህጻናት እንደሆኑ ይናገራሉ። የሚደርሰው ችግር ደረጃው ይለያያል። መጠነኛ ችግር አለ። ለጊዜ ደግሞ በብዛት ሪፖርት ስለማይደረግ ከፋ ያለን ችግር ይኖራል። ልክ እንደ ማንኛውም በሽሽ ላይ እንደሚደርሰው ፆታዊ ጥቃት የአባላዘር ሀገር በሽታዎች፣ ሌሎች ነገሮችም ተላለፉ ይችላሉ። እንደዚሁም ደግሞ እዛ አካባቢ ባለው አካላዊ ቦታ ላይ የሚደረገው ጉዳቶች፣ መስጠንጠቅ፣ መድማት፣ አንዳንድ ነገሮች በአካላዊ ጉዳቶች ሊኖሩ ይችላሉ እና ደረጃው እንደ ጉዳቱ መጠን ሊወሰን ይችላል ማለት ነው። አስር በመቶ ማለት ከየትኛው ቁጥር ነው? ወሲባዊ ጥቃቶች በአዲስ አበባ ከተማ ውስጥ አስሩ ያለውን ሁኔታ ለማስባት ሞክሬ ነበር እና በዛን ጊዜ ኮስፐርቲት ናሙናዎች ውስጥ አስር በመቶ ያህሉ በወንዶች ላይ እየደረሰ ከእናቶች መሀል ሆስፒታል ወስደነው ነበር። ሌላ ነገር የታመመ መስሎኝ አላወቅኩም የሚል እናት አለ። አሁንም ድረስ ደግሞ እንደታመሙ ናቸው ልጆቹ የሚልም እናት አለ እና ይሄ ነገር በሕክምና እንዴት ነው የሚታየው ህጻናት ላይ ሲያጋጥም ወደ ሕክምና ሲመጡ አይታወቅም ወይ፣ የህክምና ባለሙያዎች አይለዩትም ወይ ይሄን ነገር? እንደ ጥቃቱ አይነትና ደረጃ ይለያል። አንዳንድ ጊዜ ብዙ አካላዊ በፊት ጫማዎች አካባቢ ወይም ደግሞ በዛ በአካላዊ አካ ላይ ብዙ ጉዳት ሳይኖር ባስሰጠን ይችላሉ። አንዳንድ ጊዜ ደግሞ መጠነኛ በአካላዊ ቦታዎቹ ላይ የመሰንጠጥ ወይም ደግሞ አንዳንድ ጉዳቶች ሰሱ ይችላሉ። አንዳንዴ አልፎ ተርፈው ደግሞ የከፋ ጉዳትም ሊኖር ይችላል። ስለዚህ እንደ ጉዳቱ ደረጃና መጠን በሚመጡ ጊዜ ዓይን የሚታይ ነገር በብዛት ላይኖርም ይችላል፣ ግን እንደ ጉዳቱና እንደ ጥቃቱ አይነት ሁኔታና መጠን ሊያይ ይችላል። ነገር ግን በመጀመሪያ ይሄ ጥቃት ደርሶብኛል ተብሎ ወዲያው ሰው ከመጣ የምናገኛቸው መረጃዎች ይኖራሉ። አንደኛ በጣም ከፍተኛ ከላይ ጉዳት ባይኖርም በዛው ጥቃት በደረሰበት አካባቢ መቅላት፣ መሰንጠት፣ አንዳንድ ደግሞ ፈሳሾች መገኘት እንደዚህ እንደዚህ ነገሮች ማስረጃውን ሊያጠናክሩም ይችላል። ብዙ ጊዜ ይሄ ማስረጃው ላይገኝ የሚችለው ዘግተው የሚመጡበት ጊዜ ነው። ቶሎ በሰባ ሁለት ሰዓት ባነሰ ጊዜ ውስጥ የሚመጡ ሰዎች ላይ ይሄ የደረሰው ጉዳት መድረሱን የሚያሳዩ ፍንጮች ወይም ደግሞ መረጃዎች ሊገኙት የሚችልበት ሁኔታ የተሻለ ይሆናል። ቶሎ ሲመጡ ማለት ብዙዎቹ ቶሎ አይመጡም። ነገሩን ሪፖርት አያደረጉም። አንዳንዶቹም ቆይተው ታቅበው መረጃውን አትስ ይመጣሉ። እነዚህ እነዚህ ነገሮች ናቸው እንችልንትል የሚያደርገው ቶሎ ቢመጡ፣ አንዳንድ እይታ አሁንም በሚጨምሩ መሳሪያዎች ተጠቅመን ያለውን የጉዳት ደረጃ እንዳመጠት እንዳለበት ሁኔታ በመጥቀስ የጉዳት እንትን የማሳየት የሚቻልበት ደረጃ መጨመር ይቻላል። ቶሎ የማይመጡት ለምንድን ነው? እኔ እንግዲህ ብዙ ብቹ አሁን ያየ ነው በሰባ ሁለት ሰዓት ቶሎ የመጡት እንግዲህ በወንዶችም በሴቶችም ላይ ይሰራው ስላስ ላይ የሚያሳየው ውጤት ነው። ብቻ ለቤተሰብ አደስታ ላይ ይመጡት የተለያዩ መረጃዎችን የማግኘቱ ሁኔታ የተቻለ ነው። በጣም ሎ የማይመጡት እንግዲህ አንደኛ ይሄ ትሉ ራሱ በህብረተሰቡና የመገለል ነገር ስለሚያስጠርግባቸው ጉዳያቱን ሪፖርት የማድረጉ ባህሉም አለመኖሩ። ህብረተሰቡ እንግዲህ ትንሽ በዚህ ጉዳይ ላይ ንቃተ ህሊናውም መጨመር መቻል አለበት። ከሚደረጉትም ሪፖርት ከሚደረጉትም ደግሞ አልፎ ወደ ህግ ደረጃ በደንብ በህክ ሄደው መፍትሄ የሚያገኙትም ትንሽ ናቸው። እና ይህ አትሪሽኑ ስላይ ብዙ ውጣ ውረዶች አሉት። ና ከዛ ይመስልና ሰዎች የሚያሳዩት ጣቶች ብዙዎቹ ቶሎ ሪፖርት አይደረጉም። ደግሞ በኋላ አስሮ ነገሩን አስወስበው ወደ ሪፖርት የሚያደርጉበት ጊዜ አብዛኛው ጊዜ መረጃው ጠፍቷል። ይህንን እንዴት መከላከል ይቻላል የሚል በጥናቱ ላይ የተካተተ ነገር አለ። የመጀመሪያው ነገር እንግዲህ የህብረተሰቡን ካሳኝና መጨመር ነው፣ ማስተማር ነው ተጫዋቾች የሚውሉበትን ቦታ ለተጋላጭ የሚያደርጉ ሁኔታዎችን አንዳንድ እንደዚህ እንደዚህ ነገሮችን ለመከላከል እንግዲህ የመጀመሪያው ስራ ህብረተሰቡን የማስተማር እና ሚካቴሊናውን የሚጠምር እንደዚህ ጥቃቶች ለሚያጋልጡ ሁኔታዎችም ሆነ ቦታዎች ከአጓጉል ቦታዎች የተለያዩ ቦታዎች ከነዚህ የሚረኩበት ሁኔታ ማስተማር እና ነቃተኛ መጨመር የመጀመሪያው ስራ ሰፊና ትልቅ ስራ የሚያስፈልገ ይመስለኛል። ሌሎችም ብዙ አገላጭ ሁኔታዎች አሉ። እነዚህን አካቱ በፕሮግራም በዛ መስራት አንድ ይሆናል። ሁለት ነገሩ አንድ ደግሞ ከሆነ ቶሎ በጊዜ ሁኔታዎችን ሪፖርት ማድረግ፣ አስፈላጊውን መረጃ ማሰባሰብ እና ትክክለኛውን ትክክልና ዳታ ካገኙ በኋላ ደግሞ ይህንን መረጃ ውስጡ ይህ ያጠቃው አካል ትክክለኛውን መፍትሄ ማግኘትም አንድ ኢምፖርታንት ነገር ነው። አንድ ጥራት ላይ እንዳየ ነው። ብዙ ጊዜ ይሄ አካላዊ ጥራት በአካል ላይ የስነ ልቦና ይሄ ሳይኮሎጂካል ጠባሳ ቶሎ አይገኙ እና ለዚህም የስነልቦና ሊያስፈልጋቸዋል ነገር ግን ይሄ ያጠቃቸው ሰው ትክክለኛ ጠይዞ ትክክለኛ ፍተፈረበ ሲያዩ ግን ራሱ አንድ ደህነት ነው እና መረጃ ላይ ማሰባሰብ ነገር ትልቅ ትኩረት የሚሰጥበት። ራሔል ገብረ መስቀል ወጣት የስለንቦላ ባለሙያ ናት። ለሁለት ዓመታት በበጎ አድራጎት ድርጅት ውስጥ ስታገለግል ቆይታ አሁን የእርቅ ማዕድ ለተሰኘ ፕሮግራም እና በበጎ ፈቃደኝነት የማማከር አገልግሎት የሚሰጥ ቡድንን ተቀላቅላለች። ሶስት ወር ሊሆነኝ ነው እዛ ስራ ከጀመርኩኝና። እስካሁን ወደ አምስት ልጆች አሉ እኔ ጋር የሚመጡት በልጅነታቸው እንደዚህ አይነት ጥቃት ደርሶባቸው ማንንም ሳያማክሩ ይዘው ታድገው ከዛ በኋላ ደግሞ ሌላ ችግር ውስጥ ገብተው ሳይኮሎጂካሊ በጣም ተጎድተው አሁን ገና ወደዚህ የመጡ አሉ። ወደ አምስት የሚሆኑ እኔ ጋር የሚመጡ እንኳን ማለት ነው። ግን በልጅነታቸው ነው ይሄ ጥቃት የተፈጸመው። ግን ለማንም ሳያማክሩ ወደ ሌላ ሌላ ነገሮችንም ገብተው በዚህ ውስጥ ያሉ አሉ። አሁን የመጡት እኔ ጋር ለማንም ሲናገሯቸው ሰሚም ነገር ራሳቸው ይዘው ቤተሰባዊ አቅም ጓደኛም የላቸውም እራሳቸውን አግልለው ደብቀው እየኖሩ ነው ያሉት። ህጻናቶቹ የስድስት የሰባት የስምንት ዓመት ህጻናት ናቸው። በአንድ ሰፈር ውስጥ የሚኖሩ ህጻናት ናቸው እና ስነ ልቦናቸው ላይ ችግር እንደተከሰተ አካላቸውም ላይ ችግር እንደተከሰተ ነው። እና እነዚህ ህጻናት ከዚህ ውስጥ አሁን ከደረሰባቸው አደጋ ለማገገም ምን ቢደረግላቸው ነው የሚሻሻሉት ትያለሽ? እኔ መጀመሪያ ሀሳብ የምሰጠው መጀመሪያ ቢታከሙ ነው በምንም ብሎ ሰውም ረታቸው ሆኖ ቢታከሙ ቢታዩ፣ ከዚ በኋላ ደግሞ ሳይኮሎጂካሊ መታከም እንዳለባቸው። ያ ሰውም ድሃ ሰፈር ከሆነ እንደዚህ አይነት እውቀት ከሌለም ወደ ሳይኮሎጂ መሄድ ወደ ሕክምና መሄድ አይታሰብም። ዝም ብሎ አፍናቸውን የሚያስቀምጧቸው ማንም የሚረዳቸው እንኳን ከሌላ ያው ያወቀ ሰው ለምሳሌ እኛም እንደዚህ አይነት ነገር እየሰራን ነው። መርዳት ካለብን መርዳት ነው ያለብን። ጉዳዩን በተመለከተ ተይዟል ወደ ተባለው ጉለሌ ክፍለ ከተማ ፖሊስ ደውዬ ነበር። የክፍለ ከተማው የወንጀል ትራፊክ አደጋ ምርመራ ኃላፊ ኮማንደር ታሪኩ ጉዳዩ በልደታ ከፍተኛ ፍርድ ቤት የህጻናትና ሴቶች ጉዳይ ችሎት የተያዘ በመሆኑ መዝገቡ ውሳኔ ሳያገኝ በዝርዝር ጉዳይ አስተያየት መስጠት እንደማይችሉ ገልጸውልናል። ያው ተጠርጣሪው ማረሚያ ቤት ነው ያለው፣ ገና ውሳኔ አላገኘም። በፍርድ ሂደት ላይ ያለ ኬዝ እንደሆነ ነው ያለውን ነገር ተረዳ አስተያየት ለመስጠት ምክንያቱም ያው ተጠርጣሪው አንቺም ልትገምጪ እንደምትችው ነጻ ሊባል ይችላል። አሊያም ደግሞ ጥፋተኛ ሊባል ይችላል። ይሄ ባለበት ሁኔታ ብዙ አስተያየት ለመስጠት አስቸጋሪ ነው የሚሆነው። ተጠርጣሪው እስር ላይ ነው ያለው። እዛ አካባቢ ላይ ያሉ ሰዎች ስለሆነ በአንድ ሰው ላይ በአንድ ልጅ ላይ ብቻ የተፈጸመን ስላልሆነ በቴሊ ክብደት አንጻር ባይቶን ዋስና ተከልክሎ እዛው በፍርድ ቤት ማረሚያ ቤት ቆይቶ ሂደቱን በውሳኔ ደረጃ እንዲታይ የተወሰነው ና

ውሳኔውን ሳይታይም አስቀድሞ እንዲህ ነው ብሎ ለማለት ስለሚያስቸግር ይህን ያው መጨረሻ ላይ ውሳኔ ከተሰጠ በኋላ መገለጽ ያለበት ነገር ካለ ሊገለጽ ይችላል። በ በዩናይትድ ስቴትስ የሚገኘው ሜዮ ክኒሊክ የሕክምና ኮሌጅ የነርቭና የስነ አእምሮ ሕክምና ፕሮፌሰር ዮናስ እንዳለ ገዳ እንዲህ ያለ የወሲብ ጥቃት የሚደርስባቸውን ህጻናት ወንዶች ለማከም ለብቻ እውቀት ያላቸው ሰዎች እንዳሉ ይናገራሉ። እነዚህ ህጻናት እንደዚህ አይነት ጥቃት በሚደርስባቸው ጊዜ ከፍተኛ የመረበሽ፣ እንቅልፍ የማጣት፣ የመደናገጥ፣ ድብርት ውስጥ መግባት፣ ፍርሀት ከፍተኛ ፍርሀት እና ትልቅ ግራ መጋባት ውስጥ ይገባሉ። ምክንያቱም ከትልልቅ ሰው የሚጠብቁት ህጻናት ፕሮቴክት እንዲያደርጓቸው፣ እንዲጠብቋቸው፣ እንዲንከባከቧቸው ነው እንጂ እንዲህ አይነት አደጋ ያደርሱብናል ብለው አይጠብቁም ህጻናት። ስለዚህ ያልተጠበቀ ነገር የሚመጣ ጊዜ ይከላከለናል፣ ይጠብቀናል፣ ይንከባከበናል ብለው የሚገምት የሚጠብቋቸው ትልልቅ ሰዎች ያን በማድረግ ፈንታ ጥቃት ሲያደርሱባቸው ዲስኢሉዥን መንት ይሉታል ፈረንጆቹ። ከፍተኛ የአንጎል መረበሽ ውስጥ ይገባል እና እንደዚህ ሲሆኑ አንዳንዴ በመድኃኒት ለስድስት ወርም ለአንድ አመትም ሊታከሙ ይችላሉ። ስለዚህ ዋናው ከሁሉ ከሁሉ የስነ ልቦና አዋቂዎች የሚያደርጉት በተለያየ ዘዴ ይህንን ነገር ለማከም የመንፈስ ጠባሳውን ለማከም የሚያደርጉት ነው። ሌላው ደግሞ መድኃኒት በመስጠት ድብርት ወይም ከፍተኛ የጭንቀት መንፈስ ለስድስት ወር ወይም ለአንድ ዓመት ወይም ከዛም በላይ መድኃኒት በመስጠት የሚያከሙት ነው። ኢትዮጵያ ውስጥ እኔ እስከማውቀው ዶክተር ምኒልክ የሚባሉ የሳይኪያትሪስት የህክምና ባለሙያ ናቸው። ሜዲካል ዶክተር ናቸው። አዲስ አበባ ነው ያሉት እና ውጭ ሀገር ሄደው ሰልጥነዋል በህጻናትን በማከም ምናልባት እነዚህ ቤተሰቦች ይህን ሐኪም ወይም የእሳቸው ጽሕፈት ቤት ያለው የካቲት ሆስፒታል ነው መሰለኝ የሚሰሩት እሳቸውን ቢያገኙ ወይም የእሳቸውን ረዳቶች ቢያነጋግሩ ጥሩ ይመስለኛል። ከጥቃቱ በኋላ መገለል ይደርስባቸዋል የተባለውን አንስቼላቸው ነበር ለፕሮፌሰር ዮናስ ይሄ መቼም ሁለት በደል ነው ለነዚህ ህጻናት አንደኛ የፆታ ጥቃት ደረሰባቸው ሁለተኛ አሁን ደግሞ የመገለል አደጋ ውስጥ ገቡ ይሄ አሳዛኝ ነው እነሱ የሚያስፈልጋቸው ህክምና እና ሰፖርት ድጋፍ ነው እንጂ ማግለልማ ከድጡ ወደ ማጡ ነው እና ምናልባት ህዝባችን ይህንን ነገር የሕክምና ባለሙያዎች፣ በአካባቢ ያሉት የስነ ልቦና ባለሙያዎች፣ የኢትዮጵያ ስነ ልቦና ባለሙያዎች ማህበርም ካለ የኢትዮጵያ ሕክምና ማህበር፣ ሌሎችም የህብረተሰብ መሪዎች ተባብረው ይህንን ህብረተሰቡን በእንደዚህ ዓይነት ነገር ማስተማር የሚያስፈልግ ይመስለኛል እና ልጆቹን ማከም እና መደገፍ ነው እንጂ የባሰ ከድጡ ወደ ማጡ የሚከት ነገር ማድረጉ ትንሽ ያሳዝናል። እና ምናልባት ሰውም ደግሞ ሆነ ብሎ ሳይሆን ምናልባትም የመረጃ ማጣት ከመረጃ ማነስ ሊሆን የሚችል ይመስለኛል። እና ምናልባት ይህንን ነገር የጤና ጥበቃ ሚኒስቴር የስነ አእምሮ የሜንታል ሄልዝ ክፍል ምናልባት ይህንን ነገር ሊያየው የሚገባ ይመስለኛል። የኢትዮጵያ የጤና ጥበቃ ሚኒስቴር የስነ አእምሮ ክፍል መሪው ከዋሽንግተን ዲሲ ሲሄዱ በጣም ችሎታ ያላቸው ስነ ልቦና የዶክተሬት ዲግሪ ያላቸው ልምድ ዋሽንግተን ዲሲ ብዙ ዓመት የሰሩት ዶክተር ተድላ ወልደ ጊዮርጊስ የሚባሉ እሳቸው ምናልባት ይህንን ኢንተርቪው ከሰሙ እርግጠኛ ነኝ ይህንን ነገር የሚከታተሉት ይመስለኛል ወይም ለእሳቸው ለባልደረቦቻቸው ይህንን ነገር እንዲከታተሉ የሚጠይቁ ይመስለኛል። ይሄ አሳሳቢ ጉዳይ ነው። የሕፃናት ወላጆች የጠየቁትም ይህንን ነው፣ ለተጎዱ ልጆቻቸው ተገቢ የሆነ ሕክምናና የተፋጠነ ፍትህ የሚሰጣቸው አካል። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ። ጥሩ ዘገባ ነበር ጽዮን። የሕክምናና የስነ ልቦና ባለሙያዎቹ እንደመከሩት የህብረተሰቡን የግንዛቤና የንቃት ደረጃ ማሳደግ ማሳወቅ እጅግ ጠቃሚ መሆኑን እኛም አጽንኦት ልንሰጥበት እንወዳለን። አድማጮች እንድትሳተፉ እንጋብዛለን። አሁን ወደ ተከታዩ ቅንብር እንለፍ። ዓለም አቀፍ ትብብር ለኢትዮጵያውያን መብት ለፊታችን ቅዳሜ ካሰናዳው ዝግጅት ጋር ተያይዞ ሰለሞን አባተ ከትብብሩ የቦርድ ሊቀመንበር ከአቶ ታማኝ በየነ ጋር ያደረገው ቃለ ምልልስ የመጨረሻ ክፍል ነው። ተከታዩ አቶ ታማኝ፣ እንግዲህ የፖለቲካ ድርጅት አይደለም ይሄ፣ ኢትዮጵያውያን ለማገዝ የተቋቋመ ነው ብለኸኛል። እኔ ከዚህ በፊትም እንደዚሁ በተለያዩ ጊዜዎች እርዳታ ስትሰጡ ተከታትያለው። በመገናኛ ብዙሃን በአንዱ አጋጣሚ ላይ እኔ ራሴ የተገኘች አይቻለሁኝ፣ ለአይኦኤም ድጋፍ በላካችሁበት ጊዜ ወደ ኢትዮጵያ። ለመሆኑ ከኢትዮጵያ መንግስት ጋር በቀጥታ ለመስራትስ ሀሳብ አላችሁ? ፈቃደኛ ከሆነ በሚገባ ምን ማለት ምን ማለት ለምሳሌ ለምሳሌ በአሁኑ ጊዜ የጣና ሀይቅ ችግር ላይ ነው የሚል ዜና እንሰማለን። ውጭ ያለነው በርካታ ኢትዮጵያውያን የመስራት ይሄንን አደጋ የመከላከልና የአቅማችንን አስተዋጽኦ ማድረግ እንፈልጋለን። መንግስት በቅንነት መተባበር ከቻለ በውጭ ሀገር የአርም የዚህን የአርም መንቀያም ይሁን ሌላ ኬሚካልም ይሁን መግዛት የሚያስችል አቅም ስላለ በትክክል ለዚህ ስራ በተጠያቂነት መንግስት አደርሳለሁ የሚል ከሆነ ለምን አናደርገው? እኛ በኢትዮጵያ ውስጥ ረሀብ፣ አለ መንግስት የለም ይላል። እኛ ግን መረጃ ይደርሰናል። በቅንነት ያን ማድረግ ከተቻለ በውጭ እርዳታ ታዛቢዎች ባሉበት ለረሀብተኛው ማድረስ የሚቻል ከሆነ ፈቃደኛ ነን። ኢትዮጵያውያኖች ተባብረን ዳቦ ለሚፈልግ ዳቦ፣ ውሃ ለሚፈልግ ውሃ ብንሰጥ ደስ ብሎን ነው የምናደርገው። ይሄ የፖለቲካ እምነታችን መቀየር አለ የምንደክመው የምንለፋ የፖለቲካ አቋምም አለን የምንለው እኮ አገር ቤት ያለው ኢትዮጵያዊ በእኛ ደረጃ ባይኖር እንኳን የተሻለ ነገር እንዲያገኝ ነው። ውሃ ብናቀር፣ ዳቦ ብናቀር የምንፈልገው ይህንን ነው። ከዛ ያለፈ የሚጠየቁ ጥያቄዎች፣ በፖለቲካ ድርጅቶችና በፖለቲካ እምነት ባላቸው ሰዎች የሚጠየቁ ጥያቄዎች አሉ። ግን እንደ ዜጋ ደግሞ ኢትዮጵያ ውስጥ ላለው ችግር ረሃብ፣ ሌላም ሌላም ነገር አስተዋጽኦ ማድረግ እንድንችል መንገዱ ቢከፈት ፈቃደኛ ነን። እስካሁን ያደረጋችሁት ጥረት፣ የጀመራችሁት ስራ አለ፣ በዚህ በኩል እያደረግነው አለ። ባለመታደል ግን አሁንም፣ ቅድም እንደተናገርኩት፣ ለምሳሌ እንደኔ አይነቱ የፖለቲካ እንቅስቃሴ በማድረግና የኢትዮጵያን መንግስት በመቃወም የምታወቅ ስለሆነ ከኔ ጋር የሚደረግ ግንኙነት ሁሉ በሽብርተኝነት ወይም በጸረ ኢትዮጵያ መንግስት ተደርጎ ስለሚታይ በይፋ እንደዛ አይነት ነገሮች ማድረግ አልቻልንም። ግን በተመሳሳይ ለምሳሌ ኢትዮጵያ ውስጥ በተፈጠሩ ችግሮች ላይ እርዳታ አድርገናል። ያን ያደረግነው ግን እየተደበቅን ነው ባለመታደል። መልካም ነገርን ለማድረግ ተደብቀን ነው የምናደርገው። ማለት ለምሳሌ በቆሼ የደረሰ አደጋ አለ ለማንም ሳንናገር የተወሰኑ ቤተሰቦች መርዳት ችለናል። በኦሮሚያ እና በአማራ ክልል ልጆቻቸው ወይም ቤተሰቦቻቸው ለተገደሉባቸው እርዳታ አድርገናል። ያ ማለት ግን ጸረ መንግስት እንቅስቃሴ እያደረግን አይደለም። እንደ ኢትዮጵያዊ ባህል ለሞተባቸው ሀዘን ደርሰናል፣ ለቅሶ ደርሰናል፣ እንዲቋቋሙ እርዳታ አድርገናል። ይሄ አድርገና ግን ስናደርግ ተደብቀን፣ ይሄ የሆነው ግን ባለመታደል ነው። እንደ ዜጋ ይሄን ማድረግ የኢትዮጵያ መንግስት ፈቃደኛ መሆን ነበረበት። ብያምናል። አቶ ታማኞችም፣ በዚህ እንቅስቃሴያችሁ ውስጥ ብዙ ድጋፍ እንዳላችሁ ከኢትዮጵያውያንም ከሌላ በኩልም ግልጽ ነው። ይህንን ያህል እንቅስቃሴ ስታደርጉ፣ ገንዘብ ስታሰባስቡ፣ ስታገኙ፣ የምትሰጡት የምትልቁት ገንዘብ እጃችሁ ላይ ሲኖር፣ ቅድም የተጠያቂነት ጉዳይ አንስተህ ነበርና በኢትዮጵያ መንግስት በኩል ካለ ብለህ ነበርና በእናንተስ በኩል ምን ያህል ተጠያቂነት አላችሁ? ምን ያህል ግልጽ ናችሁ? ሰውስ ለእናንተ ገንዘብና ድጋፍ ሲሰጥ፣ ምናምኖ ነው የሚሰጣችሁ? እኛን የሚያምን ባደረግ የሆነው ስራ መርምሮ ነው። እኛም ለደጋፊዎቻችንና ገንዘብ እናሰባስብ ብለህ ሰጡን በበቂ ሁኔታ ያደረገውን እንገልጻለን። ግን በሌላ በኩል ደግሞ አንዳንድ ችግሮች አሉ። ቀደም ሲል እንደነገርኩ የአንዳንዶቻችን በዚህ ድርጅት ውስጥ መሳተፍ እንደ መንግስት ተቃዋሚ ተደርጎ ስለሚወሰድ ከእኛ ጋር ግንኙነት ያላቸው አገር ቤት ውስጥ ቢታወቁ አደጋ ላይ ስለሚወድቁ ሁሉንም ያደረግነውን ነገር በይፋ መግለጽ አንችልም። ግን ማንኛውም የድርጅቱ አባል ወይም ደግሞ አስተዋጽኦ ላደረገው በትክክል በቦታው ድረስ ሄደን እርዳታ በተደረገበት አካባቢ ተወካዮቻችን ባሉበት በዲቴል ያደረግነውን ነገር እናስረዳለን። በሌላ በኩል ደግሞ ያሰባሰብነውን ገንዘብ ያወጣነውን ነው ውጭና ወይም ቀሪም ገንዘብ ካለ በኦዲተር የሚመረመርና ይፋ የሚደረግ ስራ ነው የሚሰራው። እና ለማን ነው ይህንን ሪፖርት የምታቀርቡት? ለማን ነው ተጠያቂነታችሁ? እናንተ ለህዝቡ ነው። ለህዝቡና በአባልነት ተመዝግበው ገንዘብ እርዳታ ላደረጉ በተረፈ ማለት አባላት አባላት አሏችሁ ማለት ነው። ከቦርድ አባላት ሌላ ያሉ አባላት የምትሏቸው አሏችሁ? አሉ። መላው ዓለም ከደቡብ አፍሪካ ጀምሮ አውስትራሊያ፣ ካናዳ። እሱን ጥያቄ ላነሳ ነበር። ቀጥሎ ግሎባል አላያንስ ናችሁ እናንተ ቦርዳችሁ ላይ ደግሞ እንደማየው አሜሪካ ውስጥ ያላችሁ ኢትዮጵያውያን ናችሁ ያላችሁት። አንተ አቶ በትሩ ገብረ እግዚአብሔር፣ አቶ ዳኛቸው ተሾመ፣ ፕሮፌሰር አቻመለህ ደበላ፣ ዶክተር አክሎግ ቢራራ፣ ወይዘሮ መዓዛ ሁንዱማ፣ አቶ ደጀኔ አሳየ፣ አቶ ተፈራ ደምሴ፣ አቶ ዳንኤል አርጋው፣ አቶ ፀሐይ ደመቀ፣ አቶ አበራ ሲሳይ በዩናይትድ ስቴትስ ውስጥ በተለያዩ ግዛቶች ሴቶች ውስጥ የምትኖሩ ሰዎች ናችሁና እና ምንድነው ግሎባል የሚያደርገው የእናንተን ነገር ወይ ምንድነው አለም አቀፍ የሚያደርገው አለም አቀፍ የሚያደርገን በመላው ዓለም ያሉ አባሎች አሉን። ቀደም ሲል እንዳልኩት ድርጅቱ ሲቋቋም ከመላው ዓለም ቀደም ሲል እንዳልኩት ከአውስትራሊያ፣ ከደቡብ አፍሪካ፣ ከአውሮፓም ከሌሎችም በቴሌኮንፈረንስ መጥተው ዝርዝር ሀሳባችንን ገልጸን በአባልነት ተሳትፈው በየአካባቢያቸው ገንዘብ አሰባስበው ለእኛ ልከው በዛ መሰረት ነው ለአይኦኤምም ለወርልድ ቪዥንም ለተለያየም ድርጅት እርዳታ ያደረግነው። በተመሳሳይ እነዚሁ በግራስ ሩድ ደረጃ ያሉ አባሎቻችን ባሉበት እያንዳንዱ ወጫችንን አስረድተን ለእነሱም በበቂ ደረጃ መረጃው ደርሷቸው አፕሩቭ የተደረገና እስካሁን ስናደርግ የነበረው በዚህ መልኩ ነው። አሁን ግን አንተ እንዳልከው የምናጠናክረው ዋናውን ምክንያት ከመላው ዓለም እንዲሆን ሲቋቋም ቀደም ሲል እንዳልኩት በድንገተኛና በተፈጠረው ችግር ብቻ ስለተቋቋምን፣ ያም ሆኖ ቦርዶቹ አሁንም አሜሪካ ውስጥ በተለያየ ስቴት ነው የምንኖሩ። ለምሳሌ በካሊፎርኒያና በእኛ መካከል እንኳን የሶስት ሰዓት ልዩነት አለ። ግን በሳምንት አንድ ቀን የማይቆም ሁልጊዜ ስብሰባ አለን በቴሌኮንፈረንስ። አሁን በአውሮፓና በአውስትራሊያ በሌላ ባሉት ላይ ተመሳሳይ ነገር ለማድረግ አስቸጋሪ ነበር፣ ድርጅቱም በትክክል ካዋቀር ነውና። ቀደም ሲል እንዳልኩት የራሱ ቢሮ፣ የራሱ ሰራተኞች በሚኖሩበት ሰዓት እነዚህን ችግሮች እያቀለን ከመላው ዓለም ሁሉም የሚሳተፍበት መንገድ እናመቻቻለን። አቶ ታማኝ በየነ የግሎባል አላያንስ ዓለም አቀፍ ትብብር ለኢትዮጵያውያን መብት የቦርድ ሊቀመንበር ለሰጠኝ ማብራሪያ በጣም አመሰግናለሁኝ። አድማጮቻችንንም ወደ ግሎባል አላያንስ ፎር ዘ ራይትስ ኦፍ ኢትዮጵያንስ ዶት ኦርግ ወይም ዲፌንድ ኢትዮጵያንስ ዶት ኦርግ ገብተው ማንነታችሁን ይበልጥ እንዲያውቁ በዚሁ ማሳሰብ እፈልጋለሁኝ። እኛም ወደፊትም እንግዲህ እንቅስቃሴዎቻችሁን እየተከታተልን ለሕዝብ እናሳውቃለን። በጣም አመሰግናለሁ አቶ ታማኝ። አቶ ሰለሞን በጣም አመሰግናለሁ። ያመሰግናለሁ የአሜሪካ ድምፅ የአማርኛ አገልግሎቱንም ይህን እድል ስለሰጠኝ ከልብ አመሰግናለሁ። እግዚአብሔር ደና ጥሩ ውይይት ነበር ያደረጋችሁት ሰለሞን። አድማጮች፣ የዚህ ውይይት ሙሉ ክፍል በዌብሳይታችንና በፌስቡክ ገጻችን ላይ ታገኙታላችሁ። የካሊፎርኒያው አቶ ቴድሮስ አለማየሁ ከአንድ ዓመት ተኩል በኋላ በሚካሄደው የዩናይትድ ስቴትስ የአማካይ ዘመን ምርጫ ለዩናይትድ ስቴትስ የተወካዮች ምክር ቤት እንደራሴነት ይወዳደራሉ። የአማካይ ዘመን ምርጫ ማለት በዩናይትድ ስቴትስ ፕሬዚዳንታዊ ምርጫ በተካሄደ በሁለት ዓመቱ የሚካሄዱ የተወካዮች ምክር ቤት፣ የስቴቶችና የተለያዩ የአካባቢ ስልጣናት ምርጫና የዩናይትድ ስቴትስ ሕዝብ በተለያዩ ጉዳዮች ላይ የውሳኔ ሕዝብ ድምፁን የሚሰጥበት አጠቃላይ ምርጫ ነው። የእጩ እንደራሴ ቴድ አለማየሁ የምረጡኝ ዘመቻን አስመልክቶ ሰለሞን አባተ ሎስ አንጀለስ ከሚገኘው ዘጋቢያችን ዳንኤል አርጋው ጋር ተነጋግሮ ነበር። እንሆ ሙሉ ጥያቄውና መልስ። የዩኤስ ዶክተርስ ፎር አፍሪካ የተሰኘው ግብረሰናይ ድርጅት ዳይሬክተር እና የሁለት ሺህ አስራ ስምንቱ የአሜሪካ ምክር ቤት እጩ ተወዳዳሪ አቶ ቴድ አለማየሁ በዚህ በምዕራብ ካሊፎርኒያ ሎስ አንጀለስ ከተማ የምረጡን ቅስቀሳ ዘመቻ ጀምሯል። በዚህ ይፋዊ የቅስቀሳ መርሃ ግብር ላይ ከተለያዩ ተቋማት የተውጣጡ የህግ ባለሙያዎች፣ መምህራን፣ የሲቪል ተቋማት እንዲሁም እዚህ በሎስ አንጀለስ ከተማ የሚኖሩ በርካታ ኢትዮጵያውያን በመገኘት ለምክር ቤት ውጭ ተወዳዳሪ ለአቶ ቴድ አለማየሁ ያላቸውን አጋርነት አሳይተዋል። ገና በአስራ አምስት ዓመቱ ወደዚህ ወደ ዩናይትድ ስቴትስ እንደመጣ የሚናገረው አቶ ቴድ አለማየሁ ለዚህ ለዩኤስ ኮንግሬስ ምክር ቤት ለህዝብ ተወካዮች ምክር ቤት ለመወዳደር እንደው ያነሳሳበትን ምክንያት እና ቢመረጥ ለማህበረሰቡ ሊያደርግ ያሰባቸውን አጠቃላይ የስራ መርሃ ግብሩን በይፋ አስረድተዋል። ለአብነትም ሲገልጽ በሎስ አንጀለስ ዲስትሪክት ሰላሳ ሰባትን ወክሎ እንደሚወዳደርና ከዚህ ቀደም ፖለቲከኞች ላለፉት አርባ አመታት ህዝቡ የጣለባቸውን አደራ ሳይወጡ የህዝቡን አደራ ወደ ጎን በመተው ህዝቡን በጤና፣ በኢኮኖሚ፣ በመሳሰሉት፣ በትምህርት ወዘተርፈ ሲቸገር መቆየቱን አስታውሶ እርሱ ግን ይህንን ውድድር ካሸነፈ የህዝቡን አደራ በታማኝነት እና በትጋት እንደሚወጣ አብራርተዋል። በተለይም በዚህ በአሜሪካ ካለመኖሪያ ፍቃድ ኑሯቸውን በእንግልት ለሚገፉ አፍሪካውያን ስደተኞች የመኖሪያ ፍቃድ፣ የምግብ መጠለያ፣ ትምህርት መሰረታዊ ጥቅሞችን ሊያገኙ የሚችሉባቸውን ዘዴዎችን በመጠቆም አሁን በዚህ በምድረ አሜሪካ የስደተኞች የመኖሪያ ወረቀት ፍቃድ ችግር አይኑን አፍጥጦ ባለበት ሁኔታ ግን እርሱ ከተመረጠው በእነዚህ ጉዳዮች ዙሪያ ከፕሬዚዳንት ዶናልድ ትራምፕ ጋር ቁጭ ብሎ ለመነጋገር ያለውን ቁርጠኝነት በይፋ ነው ያስረዳው። በተለይ በዚህ ጊዜ ፕሬዚደንት ዶናልድ ትራምፕ በኢሚግሬሽን በፍልሰት ጉዳዮች ላይ ትንሽ ከረር ያለ አቋም ያላቸው ይመስላሉ እና ምናልባት ከባድ ጊዜ ሳይሆን አይቀርም የሚጠብቃቸው ትሄዳ አለማየሁን ያው እሱም እንዲሁም አስረግጦ ያለፈው ምንድን ነው በተለይም ከፕሬዚዳንት ዶናልድ ትራምፕ ጋር በዚህ ጉዳይ ላይ እሳቸውን ሀሳባቸውን እንዲቀይሩ ጠንክሮ የሚናገር ፖለቲከኛ ለመኖሩ ጉዳዩን ዝም ብለን የቤ ተመልካችሁንን መልከታችን በጣም ያሳዝናል የሚልም ነጥብ አንስቶ ነበረ። ሰለሞን በዚህ ይፋዊ የቅስቀሳ ዘመቻ መርሃ ግብር ላይ ምንደ በርካታ ተናገሮች ነበሩ። በጥቅሉ ቴዳ ለማየው ከዚህ ቀደም በሰራቸው ሰብአዊ የእርዳታ አገልግሎቶች ላይ የዳበረ ልምድ ከመኖሩ አንጻር ለዚሁ ምክር ቤት ቢመረጥ እንደ አመርኪ ውጤት ሊያመጣ የሚችል ብርቱ ጠንካራ ሰው መሆኑንም ከተለያዩ ተናጋሪዎች አንደበት ሲደመጥ አምሽቷል። እኔም ደግሞ ከሁለት ሺህ አስራ ስምንቱ የአሜሪካ ኢትዮጵያዎች ምክር ቤት ውጭ ተወዳዳሪ ከአቶ ሴድ አለማየው ጋር ስለነበረው ዝግጅትና ይዘት ላፍታ ቆይታ አድርጌ ነበረ። አብረን እንስማ። እስኪ ስለሰጣችሁ ኦገስት ሶስት የትን አርማ ይፎ ካንግረስ ኦፊስ ላይ ተጀምሯል። ይህ ማለት እንግዲህ የምንለው በሚቀጥሉት አስር ወራቶች እዚህ የሚኖረውን ህዝብ እና የአለም ህዝብ በአሜሪካ የሆነ ስን ግሪን ካርድ ያለው የእኛን ካምፔን ማን እንደሆነን፣ ለምን እንደቆምን ተረድቶ እኛን ንበርቶ እንደምናሸንፍ ተስፋ ነው ነው የጀመርነው። እስካሁን እንግዲህ ሁሉም እስካየነው መሰረት ጥሩ ቦታ ይዟል። ምንድነው የምታደርጉ? በተለይ ለኢትዮጵያውያኖች ህዝብ ላለላ አካባቢ ላ ዲስትሪክት 37 አመት ለማማረቅ ያሰጥነው እንግዲህ የኢትዮጵያ ብቻ ሳይሆን በብዙ ሺ ከሚቆጠር ኢሚግራንት አለ። ለኢሚግራንቱ ብቻ ይህን ቶፒክ ብናወራ ኢትዮጵያዊ አሜሪካኖች በዚህ ሎስ አንጀለስ አካባቢ ከሰላሳ ሺህ በላይ ቢሆን ህዝብ ይኖራል ይባላል። የሶማሌውን፣ የሴኔጋሉን፣ የካሜሩን፣ የናይጄሪያን፣ የጋናው፣ የተለያየውን የአፍሪካ ኮሚኒቲ ኢሚግራንት እንኳን ብታየው ብዙ ሺ በብዙ ሺ የሚቆጠር ህዝብ ይኖራል። እንግዲህ ያ ህዝብ አንድ ትልቅ ጭንቀትም ያለው ይመስለኛል። አንደኛው በኢሚግሬሽኑ ሲትዌሽን ነው። ከዛው እሱ ሺህ ህዝብ የዚህ ሀገር መኖሪያ ወረቀት ኖሮት በሰላም ደስ ብሎት ማይኖር ማህበረሰብ አለ። የምናቀው ስራ ያጣለ ሲታመም ሄልት ኬሩን እንዴት አድርጎ ራሱን ይሄኖ ለማሳከም የሚጨንቀው አለ፣ ወረቀቱ ስለሌለው ቤት የሌላቸው ይኖራሉ፣ ብዙ አባቸው የሚችግር ማህበረሰብ አለ። ስለዚህ የነሱ

ዳንኤል፣ አቶ ቴድ አለማየሁ ቴዎድሮስ ነው ስማቸው። አቶ ቴዎድሮስ አለማየሁ ቴድ አለማየሁ ነው። ሁለት ሺ አስራ ስምንት የኮንግረስ ምርጫውን በዛ ስም ነው የተጠቀመው። እሺ፣ አቶ ቴዎድሮስ ወይም ቴድ አለማየሁ መቼ ነው ወደ ዩናይትድ ስቴትስ የመጡት? ገና በአስራ አምስት አመት ነው ወደዚህ ወደ አሜሪካን የመጣው። በተለያዩ ስንት አመት ነው የኖሩት እዚህ? ወደ ሀያ አምስት አመት ነው። ለመሆኑ የአቶ ቴድ አለማየሁ አጀንዳ በአካባቢያችሁ በካሊፎርኒያ እና በዛ በምርጫ ወረዳው አካባቢ ምን ያህል ተቀባይነት ምን ያህል ተደማጭነት አለው? ላለፉት ስምንት ዘጠኝ ወራት እንደውም በአሜሪካ ድምጽ ሬዲዮ በኢትዮጵያን በአሜሪካ ላይ ወላ ከዚህ ቀደም እንግዳችን እንደነበረ ይታወሳል። እና በዛ ላይ የተናገረው ምንድን ነው? በተለይ በሎስ አንጀለስ በዲስትሪክት ሰላሳ ሰባት አካባቢ ያሉ ሕዝቦችን ከእነሱ ጋር ስብሰባ በመጥራት ትምህርት ቤቶች፣ የፖሊስ ጣቢያዎች ውስጥ በመግባት ከተለያዩ የፖሊስ ኦፊሰሮች ጋር በመነጋገር እንግዲህ ዘመቻውን እያደረገ ነው እና በተለያዩ አካባቢዎችም ከዚህ በፊትም በተደረገው ስብሰባ ላይ ተገኝች የነበረና የተለያዩ ቅስቀሳዎችን በማድረግ በርካታ ተቀባይነት እያገኘ የመጣ ግለሰብ መሆኑን በዚህ አጋጣሚ ለመግለጽ ይወዳሉ። እንግዲህ አቶ ቴድ እንደገለጹት ራሳቸው የኢትዮጵያውያን ጉዳይ ብቻ ሳይሆን አጀንዳቸው ወይም ይዘው የተነሱት የሌሎችም የአፍሪካ ፍልሰተኞችን የላቲን አሜሪካ ፍልሰተኞችን፣ በተለይ ካሊፎርኒያ በብዛት የላቲን አሜሪካ ፍልሰተኞችና የኢሚግሬሽንም ችግር የኑሮም ሁኔታ ትንሽ ጠጠር ማለት ያለበት አካባቢ ነውና፣ ከኢትዮጵያውያኑ አልፎስ ያላቸው ሁኔታ ያላቸው ተደማጭነት ምን ያህል ነው? በዚህ ትናንትና ወይም ዛሬ ማለዳ ላይ በከፈቱት ዘመቻቸው ወቅት እነማን ነበሩ የተገኙት? ኢትዮጵያውያን ብቻ ናቸው ወይስ የሌሎችም ትውልድ የሆኑ ሰዎች ተገኝተዋል? አሜሪካውያንን ጭምር? የሚገርም በርካታ ኢትዮጵያ ለምሳሌ የአፍሪካ ብዙ ጋዜጠኞች የእሱን ድጋፍ ለመግለጽ እና በርካታ አፍሪካውያኖች ተገኝተዋል። በርካታ አሜሪካውያኖችም ተገኝተዋል። እና በተለይም ከእሱ በቅርብ ከስራው ጋር በተገናኘ መልኩ እሱን በቅርበት የሚያውቁ ሰዎች ስለ እሱ ያላቸው ድጋፍና አስተያየት ለመስጠት የተናገሩም ሰዎች በርካቶች ነበሩ እና ብዙዎቹን አፍሪካውያኖች ተመልክቻለሁ። በርካታ አሜሪካውያኖችን ተመልክቻለሁ በርካታ የሜክሲካኖች እንዲያውም በላቲን ቋንቋ ላ ንግግር ሙላ እስከ ማድረግ የተነሱ በርካታ ሰዎችን በእለቱ ለማየት ችያለሁ። እና የነበረው ድባብ ቆንጆ ነበረ። ብዙዎቹ ብዙዎቹን ያካተተ ነበረ። ለመሆኑ ቤተሰብ አላቸው? አቶ ቴድ አቶ ቴድ አንድ ልጅ አለው እና ባለትዳር አሁን እስከ ማጠቃለያው ከአንድ ሙዚቃ ቀር እንተዋችሁ के सार्क अगर

Thank <muchas> you አድማጮች አሁን አጫጭር የማጠቃለያ ዜናዎችን አሰማለሁ። ዩናይትድ ስቴትስ በምስራቅ ዩክራይን ያለውን ሁከት አስመልክቶ ለመደራደር መልእክተኛዋን በቅርቡ ወደ ሞስኮ ትልካለች ስትል ሩሲያ ዛሬ አስታውቃለች። የሩሲያ ውጭ ጉዳይ ሚኒስትር ሴርጌ ላቭሮቭ ይህን መግለጫ ዛሬ የሰጡት በማኒላ ከዩናይትድ ስቴትሱ አቻቸው ከሬክስ ቲለርሰን ጋር ተገናኝተው ከተነጋገሩ በኋላ ነው። ላቭሮቭ በዚሁ መግለጫቸው የዩናይትድ ስቴትሱ ዲፕሎማት ከርት ፎከር በዩክራይን ከሩሲያው ተጠሪ ከቭላዲስላቭ ሰርኮቭ ጋር ይገናኛሉ ብለዋል። የሁለቱም መንግስታት ግንኙነት አስመልክቶ ከዩናይትድ ስቴትስ በኩል ወዲያውኑ የተሰጠ አስተያየት ግን የለም። አስር የደቡብ ምስራቅ እስያ ሀገሮች ውጭ ጉዳይ ሚኒስትሮች ለሰሜን ኮሪያ የሰጡት ማስጠንቀቂያ የዩናይትድ ስቴትስን መንግስት አቋም ያለሳልሳል ተብሎ ይጠበቃል። ቡድኑ በዚሁ ጊዜ ከፒዮንግያንግ ጋር ያለውን ግንኙነት ለመከላከልም ተስፋ ያደርጋል አሲያን ተብሎም የሚታወቀው የደቡብ ምስራቅ እስያ ሀገሮች ውጭ ጉዳይ ሚኒስትሮች ሰሜን ኮሪያን ጨምሮ በኮሪያ ሰላጤ እየናረ የመጣው ውጥረት ክፉኛ እንዳሳሰባቸው ገልጸዋል። በተለይ ያሳሰባቸውም ፒዮንግያንግ ባሳለፍነው ወር ያካሄደቻቸው የኑክሌርና ቦሊስቲክ ሚሳይል ሙከራዎች መሆናቸውን አስረድተዋል። ሰሜን ኮሪያ ይህን መሰሉን ተንኳሽ ሙከራ እንድታቆምና ሁሉንም የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ግዴታዋን እንድታሟላ ቡድኑ ጠይቋል። ይህ በእንዲህ እንዳለ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ሬክስ ቲለርሰን ዛሬ በማኒላ ከማያንማር ከጃፓንና ደቡብ ኮሪያ አቻዎቻቸው ጋር በተናጠል ተገናኝተው ተነጋግረዋል። ከፍተኛው የዩናይትድ ስቴትስ ዲፕሎማት የመጀመሪያቸው በሆነው በዚህ የደቡብ ምስራቅ እስያ ጉብኝታቸው ከአስያን ማህበር አባላት ጋር ተገናኝተው ሲወያዩ በሰሜን ኮሪያ ላይ ጫናውን ለማጠናከር ይሰራሉ ተብሎ ይጠበቃል። በቬኔዙዌላ አዲስ የተመረጠው ምክር ቤት የሀገሪቱን ጠቅላይ አቃቤ ሕግ ከስልጣን ካባረረ ጥቂት ሰዓታት በኋላ የላቲን አሜሪካ የንግድ ማህበር ቬኔዙዌላን ከአባልነቷ አስወጥቷል። ዜና የተከበራችው የተከበራችሁ አድማጮች የምሽቱ ዝግጅታችን ተጠናቀቀ። ነገ በመደበኛው የሰኞው ምሽት ዝግጅታችን እንገናኛለን። ለዛሬ በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም እንሰናበታችኋለን። አብረናችሁ የቆየነው ነው ጽዮን ግርማና እኔም ሶሎሞን አባተንን ከእኛ ጋር ስላመሻችሁ እናመሰግናለን። ሰላም፣ በደህና እደሩ።